በዚህ እየተገባደደ ባለው በ2007 ዓመተ ምህረት ይህ ዓመት ኢትዮጵያውያን በተለያዩ ክፍለ ዓለማት በስደት ለሚገኙ እና በተለይ በሊቢያ አንገታቸው ለስለት የተዳረጉትን ሰማዕታት በሚመለከት የፖለቲካ ተቃዋሚ ሆነው የመላው ኢትዮጵያ አንድነት ድርጅት በምህፃረ ቃሉ መኢአድ የመታሰቢያ ስርዓት በጽህፈት ቤቱ ቅጥር ግቢ ውስጥ አከናወነ። በስርዓቱ ላይም አንዳንድ የሌሎች የፖለቲካ ተቃዋሚ ፓርቲ አመራር አባላት የተገኙበት ነው። ዝግጅቱ ለመታሰቢያ ይሆን ዘንድ ሻማ በማብራት ከታዳሚዎች አስተያየታቸውን በመስጠትና ከወጣቱ ክፍል ዕለቱን አስመርግቶ በግጥም ከመድረክ ካሰሙት ወጣት አሸናፊ ግርማ እና በመቀጠልም አስተያየታቸውን ከገለጹት አቶ ግርማ በቀለ። ምን ዋጋ አለው አዘንግተው ያሱት እንጂ፣ ይህንማ ቢያውቅ ኖሮ የአይሶችን ጉሮሮ አንቆ ይሞት ነበረ ተከራክሮ። እንጂማ ፊት ለፊት ግጥሚያ አይስስ፣ በምን ልችለው ይህንን ሐቅ ዓለም ያውቀዋል፣ የአበሻ ደም ቁጡ ነው። ምን ዋጋ አለው አዘናጉት፣ ምን ዋጋ አለው ተታለለ፣ እጅና እግሩን ተጠፍሮ ሳይታገል ተገደለ። የውይይት መነሻ ሀሳብ ሁላችንም እንደየድርሻችን በሰራነው ኃጢአት በአጠፋነው ጥፋት ሱባኤ ገብተን ንስሐ የምናደርግበት ወቅት ላይ መሆናችንን ጥሪ የሚያደርግ ነው። እንዲህ ይቀጥላል። ለእኔ በዛሬ ዕለት በዚህ ቦታ ተገኝቼ ያሳለፍነውን ዓመት ወደ ኋላ ለመቃኘትና የቀጣዩን አቅጣጫ ለማመላከት በሚያስችል ውይይት ላይ ሀሳቤ ለማካፈል የተሰጠኝን እድል ለእኔ በእርግጥም መታደል ነው። በውስጤ የሚብላላውንና በተደጋጋሚ በተለያዩ መድረኮች ስጮ የነበረውን ከእናንተ ጋር በግንባር ተገናኝቼ መወያየት መቻል ታላቅ መልካም አጋጣሚ ነውና ይህንን መድረክ ላዘጋጃችሁት ለመያድ ወጣቶች እና እድሉን ለሰጣችሁኝ ለማዕድ እንደ ፓርቲ የላቀ ምስጋና አቀርባለሁ። በዚህ ውይይት ለመሳተፍ የመለያየቱን አጥርጥሳችሁ ለተገኛችሁ የሌሎች ፓርቲ አመራሮች፣ ሌሎች ውድ ጊዜያችሁን ሰውታችሁ የተገኛችሁ የጉዳዩ ባለቤቶች ሁሉ እንኳን ደህና መጣቸው። የሚያድ ምክትል ፕሬዚዳንት ዶክተር በዛብህ ደምሴ ደግሞ የተዘጋጀው ፕሮግራም ይዘቱ ምን መልእክት እንዳለው ሲገልጹ ፕሮግራሙ ዋናው አመቱ እንዴት አለፈ፣ ሁለት ሺህ ሰባት እንዴት አለፈ በሚለው ላይ ነው። እንግዲህ ስንዋይ የነበረው የተመለከትነው በሊቢያ የተሰዉትን ወንድሞቻችንን፣ በደቡብ አፍሪካ እንደዚሁ የተሰዉትን ወንድሞቻችንን፣ በየመን እና በሌላው አካባቢ ችግር የደረሰባቸውን ኢትዮጵያውያኖች በተመለከተ በሰፊው ተወያይተናል። በሊቢያም ሆነ በሌላ ቦታ ህይወታቸውን ያጡትን ወንድሞቻችንን በተመለከተ ወጣቶቹ የመላው ኢትዮጵያ አንድነት ድርጅት ወጣቶች ናቸው። ይህን ዝግጅት ያዘጋጁት እነሱ በትርኢት መልክ እንዴት አድርገው ወንድሞቻችንን እንደሰሙ ሁሉ በትርኢት መልክ ለማሳየት ሞክረዋል። ህዝቡ ጌታቸው ተድላ ለጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ